በደምቢዶሎ ዩኒቨርሲቲ ውስጥ ተከስቶ የነበረ የተማሪዎች ግጭት መብረዱን የዩኒቨርሲቲው ፕሬዚደንት ዶክተር ለታ ተስፋዬ ገልጸዋል። ከትላንት በስቲያ ሰኞ አንድ ተማሪ ማንነቱ ባልታወቀ ግለሰብ መገደሉንም ፕሬዚዳንቱ ተናግረዋል። በመቱ ዩኒቨርሲቲም ተማሪዎች ወደ ትምህርት እንዲመለሱ ውይይት መካሄዱን ዩኒቨርሲቲው አስታውቋል። ናኮር መልካ ዝርዝሩን ያቀርባል። ባለፈው ሰኞ በደንቢዶሎ ዩኒቨርሲቲ ውስጥ ተከስቶ በነበረው አለመረጋጋት የአንድ ተማሪ ሕይወት ማለፉን የዩኒቨርሲቲው ፕሬዚዳንት ዶክተር ለታ ተስፋዬ ተናግረዋል። ይሄ ነገር የተፈጠረው ሰኞ እለት ችላዎች ወይም ባክቴሪያ አካባቢ ነው የተፈጠረው። ወደ አንድ ሰዓት ከሀያ አካባቢ ነው የሚሆነው ሰዓቱ። የተወሰኑ ልጆች ሲጮው ነበረ። ሌላው ድንጋይ ይወረውራል፣ ሌላው ይሮጣል። በዚህ መሀል ነው አንድ ልጅ የወደቀ። መሀል ላይ የወደቀውን ልጅ ብናነሳ እንደ አጋጣሚ እየደማ ነበር ማለት ነው። ከዛ በክሊኒክ እንዲታይ ተደረገ። ክርሙ በላይ ሲሆን ወደ ሆስፒታል ነው የተወሰደ ያለፈ ማለት ነው። አሁን ግን ያለው ሁኔታ ዩኒቨርሲቲ ማኔጅመንት እንዲሁም የተማሪዎች ተሰብስቦ ትናንት ማለት ነው። በአገር ሽማግሌዎች በሃይማኖት አባቶች እና በአባ ገዳዎች ተጠርቶ ሲመከሩ ነበረ። አንዳንድ ሀሳብ አንድ ያሉት ችግሮች ተወያይቶ አሁን ሰላማዊ መማር ማስተማር ሂደቱ እንደቀጠለ ነው ማለት ነው። ከተማሪው ግድያ ጋር ተያይዞ አራት ሰዎች ቁጥጥር ስር ውለው ምርመራ እየተካሄደባቸው ነው ብለዋል ዶክተር ለታ። የሃይማኖት አባቶች አባገዳዎችና የሀገር ሽማግሌዎች ሁሉንም ተማሪዎች በማወያየት ለወደፊቱም ተማሪዎች መሰል ግጭቶች ውስጥ እንዳይገቡ ምክር እንደሰጧቸው ተናግረዋል። በመቱ ዩኒቨርሲቲ ውስጥም ሰኞ ጠዋት ተከስቶ በነበረው ግጭት ተፈጥሮ የነበረው አለመረጋጋት መቀረፉን የዩኒቨርሲቲው ሕዝብ ግንኙነትና ውጭ ጉዳይ ኃላፊ አቶ ውልቀባ አሰፋ ገልጸዋል። وكانت مدارس جديده في مدارس تيو ያው ወላጆች ማወቅ ያለባቸው ችግሩ የተከብ ነበረ ያለ መግባባት የከፋ ተፋ ያደስ ቁጥጥር ስር የዋለና ደ ለሕይወት የሚያሰጋ አንዳንድ ነገር እንደሌለ አውቀው መረዳት ያለባቸው፣ በዋናው ግቢ አንድ ሕንፃ ላይ ማንነቱ ባልታወቀ ግለሰብ ተነስቶ የነበረው እሳትም ቁጥጥር ስር ውሏል። በተማሪዎችም ላይ ያደረሰው ጉዳት የለም ብለዋል። ተማሪ ዮሐንስ በቀለ በዩኒቨርሲቲው ስላለ ሁኔታ ተማሪዎች የችግር ምንጭ ከመሆን የችግር መፍትሄ መሆን አለባቸው ብሏል። አንዳንድ ነገሮችን ለመፍታት ግኝቶች እየተደረጉ ነው። ችግር ደግሞ ለመፍታት ሁሉም አካል ተባብሮ እየሰራ ነው ያለው ገሽ ነው ና የምንጠበቁት ከግቢ ርኳያ ቁም ግር እንዳይፈጠር ሁሉም አካልም ያለ ከመቱ ከተማ አገር ሽማግሌዎች መካከል በተማሪዎች መካከል መቃቀር እንዳይኖር እየሰራን ነው የሚሉት አቶ ሀይሉ ለገሰ ናቸው። እነዚህ ተማሪዎች ባሳለፉት ውጣ ውረድ ሁሉ ቤተሰብ ድርሻውን ተወጥቷል። ከየትኛውም ስፍራ ቢመጡ የሀገር ሀብት ናቸው። ወደ ከተማችን ሲመጡ ደግሞ እኛ ትልቅ ኃላፊነት፣ ትልቅ አደራ አለብን ማለት ነው። እንግዳን የምንቀበልበትና የምናስተናግድበት ትልቅ ወግና ባህል አለን ተማሪዎች ሊተባበሩ እንደሚገባ እመክራለን ዩኒቨርሲቲ የተለያዩ ሃይማኖት ማንነት የሚታይበት ትንሹ ሀገር ስለሆነ ትኩረታቸውን እንዲሰበስቡ እንዲገናኙ ምክንያት ስለሆናቸውም ትምህርት ትኩረት ሰጥተው በትምህርታቸው በመበርታት በመፋቀር በመከባበር በመተሳሰብና በመመካከር እንዲኖሩ እመክራቸዋለን በየትኛውም ዩኒቨርሲቲ ውስጥ የሚማሩ ተማሪዎች ላይ ጥቃት እንዳይፈጸም እና ጥቃት ፈጻሚዎች በሕግ እንዲጠየቁ የሚጠይቅ ሰላማዊ ሰልፍ ዛሬም በአምቦ ሁለተኛ ደረጃ እና መሰናዱ ተማሪዎች በምዕራብ ሸዋ ባኮ እና በምዕራብ ሐረርጌ መቻራ መካሄዱ ታውቋል። ለአሜሪካ ድምጽ ናኮር መልካ ከአምቦ